በጠየቀው ቦታ መስቀል አደባባይ ስላልተፈቀደለትና የተጠናከረ የፖሊስ ኃይል በሕዝቡ ላይ የፍርሃት ድባብ ስላጠላ ባለው ያቀደውን ሕዝባዊ ስብሰባ ማድረግ እንዳልቻለ መድረክ አስታውቋል። የአዲስ አበባ ከተማ አስተዳደር ግን መስቀል አደባባይን መጠቀም ለመድረክ ብቻ ሳይሆን በከፍተኛ የመንግስት ባለስልጣናት ለተጠራ ስብሰባም አለመፈቀዱን ነው የሚናገረው። እስክንድር እንደ ፍሬው ከአዲስ አበባ ተከታዩን ይዟል የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በአዲስ አበባ የጠራው ህዝባዊ ስብሰባ ሳይካሄድ የቀረው እንዲህ በሙዚቃ የታጀቡ ቅስቀሳዎች ከተካሄዱ በኋላ ነው። በጃን ሜዳ የተገኙት ግን ከሁለት መቶ የማይበልጡ የድርጅቱ አባላትና ደጋፊዎች ነበሩ። በዚህ ምክንያት ስብሰባው መካሄድ እንደማይችል በዚያ ለነበሩ አባላት፣ ደጋፊዎችና ጋዜጠኞች ያስረዱት የመድረክ ዋና ጸሐፊ አቶ ገብሩ ገብረማርያም ናቸው። ለዚህ ተጠያቂዎቹም ስብሰባው በመስቀል አደባባይ እንዳይካሄድ ያደረገው የአዲስ አበባ አስተዳደር ኢህአዴግና ፖሊስ ናቸው ብለዋል። ዛሬ የጠራነው ስብሰባ ቅድም እንደተባለው በመስቀል አደባባይ ነበር። አይፈቀድም ተብሎ እዚህ ተባለ። እዚህ ደግሞ ዙሪያውን በፖሊሶች ተከቦ፣ እንደውም ፖሊስ ከምን ጊዜውም በላይ ወጥቶ በሕዝቡ ላይ የፍርሃት ድባብ እንዲያጠላ ነው የተደረገው። የሚመለሱም አሉ፣ ከየቦታው ይህንን እየዞርን አይተናል። ስለዚህ ዛሬ የአዲስ አበባ እጩዎች ራሳቸውን ለማስታወቅ በዚህ ቦታ የጠሩት ስብሰባ በተፈለገው ባይሳካም እዚህ የተገኛችሁት ለሕዝባችን መልእክቱን ለማስተላለፍ በቂ ናችሁና እናንተ የፍርሃትን ድባብ ሰብራችሁ እዚህ በመገኘታችሁ በመድረክ እና በራሴ ስም እንዲሁም በአዲስ አበባ እጩዎቻችን ስም አመሰግናለን እናመሰግናለን። መልካም ቀን ይሁንላችሁ። መልካም የምርጫ ጊዜ ይሁንላችሁ። የመድረኩ ዋና ጸሐፊ ለቪዮኤ ሲናገሩም ስብሰባው ለምን ሊካሄድ እንዳልቻል አብራርተዋል። አልተካሄደም ምንድን ነው ምክንያቱ? ዋናው ምክንያቱ አሁን የተናገርኩት እኮ ነው። መጀመሪያ ስንጠይቅ መስቀል አደባባይ ነው። ሁለተኛ ደግሞ እዚህ ሲፈቀድ እዚህም ተቀብለን እዚህ ስንመጣ በዚህ ዙሪያ እንደምታየው የተለያዩ ስብሰባዎችን ጠርተዋል። እነሱም እንደገና ደግሞ በየ ማለት እንደገና ደግሞ የሚገቡ ሰዎችን በየቦታው በተለያየ መንገድ ይከለክላሉ። አሁን በዚህ መንገድ እንኳን ነው ወጥቼ ሳይነበር። ስለዚህ እንዲህ አይነት ስብሰባ አይደለም የአዲስ አበባ እጩዎቻችን ናቸው የጠሩት እንዲህ አይነት ስብሰባ ለማካሄድ ማካሄድ አይደለም እና የአዲስ አበባ እጩዎች የበለጠ ይነግሯል። ምን ያህል ሰው ነው በእናንተ የጠበቃችሁ? መጀመሪያ እኛ 30 እና 50 ሺህ ብር ህዝብ በላይ ነው የጠበቅነው። ይሄ በተግባርም ደግሞ ታይቷል። በየክፍላት ሀገራቱ ባስካሄድናቸው ስብሰባዎች በቴሌቪዥንም የተመለከታቸው ይመስለኛል። ስለዚህ የአዲስ አበባ የተለየ አይደለም። ግን የተደረጉት ተጽዕኖዎች ውጤቱን ለኛ መልዕክቱ ተላልፏል። ምንም ይሄን ያህል የሚያሸብር እናንተንም የሚል ነገር የለም። የአዲስ አበባ አስተዳደር በሰጠው ምላሽ መስቀል አደባባይ ያልተፈቀደበትን ምክንያት አስረድተዋል። በአስተዳደሩ የካቢኔ ዳይሬክቶሬት ኃላፊ አቶ ፈለቀ ነጋሽ እንዳሉት በመስቀል አደባባይ ያለው ተጨባጭ ሁኔታ ግልጽ ነው። አደባባዩ የባቡር መስመር ግንባታና ሌሎችም እንቅስቃሴዎች ያሉበት በመሆኑ ለስብሰባ እንዳልተፈቀደ ገልጸዋል። በቅርብ ጊዜ የህዳሴውን ግድብ የተመለከተ ስብሰባ ላዘጋጁ ከፍተኛ የመንግስት ባለስልጣናትም ይህንን ስፍራ ከልክለናል ነው ያሉት። አቶ ፈለቀ እንደገለጹት ስብሰባው በጃን ሜዳ እንዲካሄድ ግን ለመድረክ ፍቃድ ተሰጥቷል። በመድረክ የቀረቡትን ሌሎች ቅሬታዎች በተመለከተ ግን ከአዲስ አበባ ውጭ በመሆናቸው መረጃ እንደሌላቸው ጠቅሰዋል። ለህዝብ ተወካዮች ምክር ቤት የሚወዳደሩ ሁለት መቶ ሰባ ዕጩዎችን ያቀረበው መድረክ በተለያዩ ክልሎችም ቅስቀሳ እያካሄደ ይገኛል። ሊቀመንበሩን ጨምሮ በዚህ ተግባር ላይ የተሰማሩ ከፍተኛ አመራሮቹም ዛሬ በጃን ሜዳ አልተገኙም። ፓርቲውን ወክለው የተናገሩት አቶ ገብሩ ገብረ ማርያም ግን ምርጫው ነጻና ዲሞክራሲያዊ እንዲሆን የሚጠበቅበትን እንዲያደርግ ለገዢው ፓርቲ ኢህአዴግ ጥሪ አቅርበዋል። ሰላማዊ፣ ዲሞክራሲያዊ ፍትሃዊ፣ ተአማኒ ሆኖ በህዝብም ዘንድ ተቀባይነት እንዲያገኝ መድረክ አበክሮ ይሰራል፣ በአጽኖት ይታገላል። እስከ ዛሬም ስናከናውነው የቆየነው ተግባር ነው። ነገር ግን የምርጫው ተአማኒ መሆን፣ የምርጫው ዲሞክራሲያዊ መሆን፣ የምርጫው ፍትሃዊ መሆን፣ የምርጫው ተቀባይነት ማግኘት በመድረክ ብቻ በጽናት ትግሉ ስለተያዘ ሳይሆን ጉዳዩ የሚመለከታቸው አካላት በሙሉ ገዢውን ፓርቲ ጨምሮ ለዚህ ተግባር ያለመታከት ሲሰሩ ብቻ መሆኑን ዓለምና የኢትዮጵያ ሕዝብ እንዲያውቅልን እንፈልጋለን። መድረክ ከጥቂት ወራት በፊት በአካሄደው የተቃውሞ ሰልፍም ምርጫው ነፃና ዲሞክራሲያዊ እንዲሆን ጥሪ ማቅረቡ ይታወሳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ